ባለፈው ሳምንት በደቡብ ጎንደር ዞን እስቴ ወረዳ መካነ ኢየሱስ ከተማ ከአንድ ማተሚያ ቤት እንደወጣ የተነገረለትና በአንድ የሰርግ ስነስርዓት ላይ ተገኘ የተባለ የኦርቶዶክስ ክርስትና የእምነት መሰረት የሆነ የስዕል አድኖ ቁርጥራጭ መገኘት አጽፋው ሁለት መስጂዶች እንዲጋዩ አድርጓል። ተጨማሪ ንብረቶችም እንዲቃጠሉ አድርጓል። ይህ በተለይ በአሁኑ ወቅት ሊታሰብ የማይገባው ነበር ሲሉ የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴ ሰብሳቢ፣ የሙስሊሞች ተቋማዊ ለውጥ የጋራ ኮሚቴ ምክትል ሰብሳቢ ኡስታ ኡስታዝ አቡበክር አህመድ ለዲደብሊው ተናግረዋል። ኡስታዝ አቡበክር አህመድ ይህንን ያሉት ክስተቱ አብሮነትን የሚሸረሽር ድርጊት በመሆኑ ነገሩን መልክ ለማስያዝ ወደ ስፍራው ለማቅናት በዝግጅት ላይ መሆናቸውን ሲያሳውቁ ነው። ምንም ሊሆኑ ይችላሉ ምክንያቶቹ በተነጋግሮ ሊፈቱ የሚችሉ መስተካከል የሚገባቸው ችግሮች ነበሩ ብለን እናምናለን። ተፈጠረ የተባለው ነገር ግን የተፈጠረ የሰርግ ፕሮግራም ላይ ነው። ሰውየው ጋር ተግባብተው ፈተዋል ነው መጀመሪያ ላይ የነበረው ተፈጠረ በኋላ መስጊድን ለተደራጀ መልኩ ችግሩ በውይይት ሊፈታ ይገባ ነበር ያሉት ኡስታዝ አቡበከር፣ ድርጊቱ በየትኛውም የሀገሪቱ ጫፍ ሊደረግ የማይገባው ነው ብሎ ማውገዝ ብቻ ሳይሆን በሕዝብ መካከል ከባድ ችግር እንዲፈጠር የሚታትሩ የንግድ ተቋማት የማያዳግም እርምጃ ሊወሰድባቸው እንደሚገባ አመላካች ክስተት ነው ብለዋል። ይህ ማተሚያ ቤት ከአሁን በፊትም እንደዚህ አይነት ነገር ፈጽሟል። ከሱ ማተሚያ ቤት የወጣ ነገር እንደዚህ አይነት ችግር እንደተፈጠረ ይታወቃል። ይህንን ነገር ማጣራት ይፈልጋል። ማተሚያ ቤቱ አካል ምን እያደረገ ነው? ምንድነው እንዲሰራ ያለው የሚለው መጠሻ ያስፈልጋል። ከዚህ ጀርባ ማን ያለው ምንድን ያለው ምን ታስቦ ነው የሚለው ነገር መለየትም አውጣትም ይችላል። ማንም አካል ዛሬ ላይ ይሄ ለውጥ አየር ውስጥ ነው ያለ ነው ዝቻ ገር ላይ ይሄ ለውጥ ደጋፊ እንዳለ ሁሉ ይሄ ለውጥ እንዳይመጣ፣ ይሄ ለውጥ እንዳይገኝ፣ ይሄ ለውጥ ለማደፍረስ የሚጥር ብዙ አካላት አለ ይታወቃል። እነዚህ አካላቶች ይህን ለማደፍረስ ሲሄዱ ደግሞ ዛሬ የተገኘችነት የመጠበቅ ኃላፊነት እያንዳንዱ ኢትዮጵያዊ ግዴታ ነው እና የእምነቱ ከዛም ውጭ ያለው አካል ኃላፊነት ስለሆነ ይህን የማስተካከልና የመለወቅ ኃላፊነት ሁላችንም ላይ እንዳለ መታሰብ መቻል አለበት። በዚህ ሳምንት መጨረሻ አሊያም በቀጣዩ ሳምንት መጀመሪያ የተወሰኑ የኮሚቴው አባላት ወደ ቦታው በማቅናት ከሁለቱ የእምነቱ ምዕመናንና ከመንግስት አካላት ጋር እንደሚወያዩ ኡስታዝ አቡበከር መሀመድ ለዲደብሊው አረጋግጠዋል። ሰው እያየ ሰው እየተመለከተ በቀን ላይ የተፈጸመ ተግባሩ ይታወቃሉ። ድርጊቱ የፈጸሙ ሰዎች ለ እንዲቀርቡ የሚመለከተውን መንግስት አካል ማነጋገር እና ጉዳዩ በህግ የተያዘ ቢሆንም ፈጥኖ እርምጃ መውሰድ ብዙ ነገሮችን የማረጋገጥ ኃላፊነት ይኖር፣ ከዛ ጎን ለጎን የእርስ በርስ ግንኙነቱን እና የወንድም አማክሰቱ ሰው በእንደዚህ አይነት ነገሮች አሁን መደፍረስ ስለሌለበት ስለለለበት አንዱ ወደ ሌላ ቅም ሌላ ስሜት መግባት የለበትም። ይህንን መነጋገር በሶስተኛ ደረጃ ደግሞ መታገዝ ያለበትና የፈረሱ ተቋማቶች ወደ ነበሩበት ቦታ እንዲመለሱ ና የተሻለ ሆነው እንዲገነቡ ማህበረሰቡ እንዲያገም እኛም ማገዝ ሀላፊነታችን እንድንወጣ ለማድረግ ነው ነው ለውጥን የማይፈልግ አካል ህዝብን ለማቃቀርና ለማናከስ ብሔርና ሃይማኖት የተባሉ ጠባጫሪ ሁለት ካርዶች አሉት ያሉት ኡስታዝ አቡበከር አዝማሚያው ከዚህ በፊትም የተስተዋለ እንደነበር ማሳውቀዋል ሶማሌ ብቻ አደለም ሌሎች አካባቢዎች ላይ የተለያዩ ነገሮች ደርሰዋል ወሎ ላይ እንደዚህ የተፈጠሩ ነገሮች አሉ በየጊዜው ሊተዋሉ የሚችሉ ነገሮች አሉ እንደምን ተናገሩ መጠበቅ ያለ ስንል ቀደም ብለን የምንሰራ የቤት ስራ እንዳለ ማሳያ ናቸው። ማህበረሰባችንን አማኙን የማንቀፍ ስራ በምን አይነት መልኩ እንደ አማኝ ቤተ እምነቶች የራሳቸው አለቆች መሪዎች አሏቸው የሃይማኖት አባቶች የመንፈስ አባቶች አሏቸው። እነዛ በመነጋገር አማኞቻቸውን መስመር በማታው ችግሮች ሲፈጠሩ እንኳን መሪዎቹ አቅጣጫ በሚሰጡት መስመሮች ቢደረግ የተሻለ ነው ብለን እናስባለን። ያ መስመር መከተል ነው የሚበጀው። ካልሆነ ግን ለዚህ ለጥፋት ሀይሉ ይህንን ሊያጠፋ የሚችለውን ሀይል እያገዝ ነው ነው የምንሄደው። ይህን ነገር ቆም ብለን ማሰብ ይገባናል። ብቻ ምላል ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጨ ነኝ ከአዲስ አበባ።